ትኩረት በአፍሪካ። የሩዋንዳ ላዕላይ ፍርድ ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም በሚካሄደው ምርጫ ለሶስተኛ ጊዜ እጩ ተወዳዳሪ ሆነው መቅረብ እንደሚችሉ ከሁለት ቀናት በፊት አስታወቀ። ይኸው የሀገሪቱ ላዕላይ ፍርድ ቤቱ ውሳኔ ግን አወዛጋቢ መሆኑ አልቀረም። ምክንያቱም በሩዋንዳ ህገ መንግስት መሰረት አንድ ፕሬዚደንት ከሁለት የስልጣን ዘመን በላይ ሀገሪቱን መምራት አይችልም። የሩዋንዳ ምክር ቤት እንደራሴዎች የፕሬዚደንቱን ስልጣን በሁለት ዘመን በሚገድበው የህገ መንግስቱ አንቀጽ አንድ መቶ አንድ ላይ ለውጥ ይደረግበት በሚለው ሐሳብ ላይ ባለፈው ሐምሌ ወር ሰፊ ክርክር ካካሄዱ በኋላ ነበር ፕሬዚደንት ፖል ካጋሜ ለሶስተኛ የሰባት ዓመት የሥልጣን ዘመን መወዳደር እንዲችሉ የቀረበውን ሀሳብ የደገፉት። ፍርድ ቤቱ ከሁለት ቀናት በፊት ያሳለፈው ብይን ተግባራዊ ይሆን ዘንድ ግን በህገ መንግስቱ ላይ ማሻሻያ ይደረግ አይደረግ የሚለው ጥያቄ ወደፊት በሬፈረንደም የህዝቡን ድጋፍ ማግኘት ይኖርበታል። የሩዋንዳ ላዕላይ ፍርድ ቤት በዚሁ ከትናንት በስቲያ ባሳለፈው ብይን ዋነኛው የሩዋንዳ ተቃዋሚ አረንጓዴ ፓርቲ ፖል ካጋሜ ለሶስተኛ የሰባት ዓመት የስልጣን ዘመን በእጩነት መቅረብ ይችሉ ዘንድ መንግስታቸው በህገ መንግስቱ ላይ የማሻሻያ ለውጥ እንዲደረግ የጀመረውን ጥረት ለማከላከል እንደ አውሮፓውያን ዘመን አቆጣጠር ባለፈው ሐምሌ 29 2015 ዓ ም ያቀረበውን ክስ ውድቅ አድርጓል። ፓርቲው ከላዕላዩ ፍርድ ቤት ውሳኔ በኋላ ስለሚወስደው ቀጣይ እርምጃው የአረንጓዴ ፓርቲ ፕሬዚደንት ፍራንክ ሃቢኔዛ ለዶይቸ ቬለ ገልጸዋል። በላላይ ፍርድ ቤቱ ውሳኔ አልተደሰትንም፣ ምክንያቱም ፍርድ ቤቱ ያስገባነውን የክስ ማመልከቻ በመደገፍ ውሳኔ ሊሰጥ የሚያስችሉትን ተጨባጭ ምክንያቶች አቅርበንለት ነበር። የሰሞኑ ብይን የተነሳንበትን ዓላማ ከግብ ለማድረስ ግን አያግደንም። በጀመርነው ዴሞክራሲያዊ ትግል እንቀጥልበታለን። የሩዋንዳ ላዕላይ ፍርድ ቤት ላስተላለፈው ብይን አሳማኝ ማስረጃ አለማቅረቡን ነው የአረንጓዴው ፓርቲ ፕሬዚደንት ፍራንክ ሀቢኔዛ ለዶይቸቬላ ያስረዱት። የሕዝቡን ፍላጎት ማክበር የተሰኘው ምክንያት ትልቁ መነሻ ምክንያታቸው እንደነበር የላላይ ፍርድ ቤቱ ዳኞች ተናግረዋል። ግን ይኸው ፕሮዤ የተጀመረው በሩዋንዳ ህዝብ ሳይሆን በጥቂት ሚኒስትሮችና የምክር ቤት እንደራሴዎች መሆኑን ሁላችንም እናውቀዋለን። ጠቅላላ ሂደቱ የአገሪቱን ህግ የሚጻረር ነው። ይህንን ነበር ለፍርድ ቤቱ እንደ መከራከሪያ ሀሳብ ያቀረብ ነው። እንደ አረንጓዴው ፓርቲ ፕሬዚደንት ፍራንክ ሀቢኔዛ ገለጻ ፓርቲያቸው የፕሬዝደንት ፖል ካጋሜን የስልጣን ዘመን ለማራዘም የተጀመረውን ጥረት ለማስቆም በተለያዩ ዘዴዎች ለመጠቀም ወስኗል። አቤቱታችንን ለሀገሪቱ ፕሬዝደንት ማቅረባችን አይቀርም። ምክንያቱም በህገ መንግስቱ አንቀጽ 98 መሰረት የሀገሪቱ ፕሬዝደንት የህገ መንግስቱ ዋነኛ ተከላካይ ጠባቂ ነው እና ለላዕላይ ፍርድ ቤት የምናቀርበው የይግባኝ ማመልከቻችን አዎንታዊ መልስ ካላገኘ ህገ መንግስቱ እንዳልተከበረ ለሀገሪቱ ፕሬዝደንት እናሳውቃለን። በሁለተኛ ደረጃ ደግሞ በአሩሻ ታንዛኒያ ለሚገኘው የአፍሪቃ የሰብአዊ መብት ጉዳዮች ተመልካች ፍርድ ቤት ክስ ማቅረብ የምንችልባቸው ሌሎች የህግ አሰራሮች መኖራቸውን በጠበቃችን አማካኝነት እየፈተሽን ነው። ሶስተኛ፣ በህገ መንግስቱ ላይ ለውጥ እንዲደረግ በሀገሪቱ ረፈረንደም ቢደረግ ህዝቡ ለዚሁ ጥያቄ ድጋፉን እንዳይሰጥ የመቀስቀስ ዘመቻ እንጀምራለን ፕሬዚደንት ፖል ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ1994 ዓ ም የሩዋንዳ የጎሳ ጭፍጨፋ ካበቃ ወዲህ ሀገሪቱን ቢመሩም ፕሬዚደንት ሆነው የተመረጡት እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ ም ሲሆን ስምንት መቶ ሺህ የቱትሲ ጎሳና ለዘብተኛ ሁቱዎች ከተገደሉበት የጎሳ ጭፍጨፋ በኋላ ሩዋንዳን በማረጋጋታቸው ይወደሳሉ። ይሁንና ማንኛውንም ተቃውሞ ለማፈን ፈላጭ ቆራጭ አገዛዝ ይከተላሉ በሚል በመብት ተሟጋቾች ዘንዳ አብዝተው ይወቀሳሉ።